አውሮፓና ጀርመን ስደተኞች በአደገኛ የባህር ጉዞ አውሮፓ ለመግባት የሚያደርጉትን ሙከራ ለማስቆም የአውሮፓ መንግስታት በጋራም ሆነ በተናጠል እርምጃዎችን ሲወስዱ ቆይተዋል። ከመካከላቸው ህገወጥ የሚባሉ የሰው አሻጋሪዎችን አድኖ መያዝና፣ ለፍርድ ማቅረብ ጥብቅ የድንበር ቁጥጥር ማድረግ እንዲሁም የስደተኞች ዋነኛ መሸጋገሪያ ከሆኑ የአፍሪቃ ሀገራት ጋር ውሎች ላይ መድረስ ይገኙበታል በጎርጎሮሳዊ 2016 በጀርመን በኢጣሊያ በቤልጂክ በፈረንሳይና በስዊድን ሰዎችን በማሻገር የተጠረጠሩ በርካታ ሰዎች ተይዘዋል ከ2015 መጨረሻ አንስቶ የጀርመኗን ደቡባዊ ግዛት ባቫሪያን ከኦስትሪያ ጋር የሚያዋስነው 815 ኪሎ ሜትር ርዝመት ያለው ድንበር እንዲሁም 360 ኪሎ ሜትር የሚሆነው የጀርመንና የቼክ ሪፐብሊክ ድንበር ጥብቅ ቁጥጥር ይካሄድባቸዋል። በ2015 ከ1 ሚሊዮን በላይ ስደተኞች ወደ ሰሜን አውሮጳ የተሻገሩበት ይህ የባልካን የጉዞ መስመር በእነዚህ እርምጃዎች ሲዘጋ ስደተኞች ፊታቸውን እንደገና ወደ ሜዲትራኒያን ባህር መልሰዋል። ሊገባደድ ጥቂት ቀናት በቀሩት በ2016 ዓ ም ብቻ በኢጣሊያ ደቡባዊ ወደቦች ከ173 ሺ በላይ ስደተኞች መግባታቸው ተመዝግበዋል። የአውሮጳ መንግስታት በሕገ ወጥ የሰው አሻጋሪዎች ላይ የተጠናከረ እርምጃ እየወሰድን ነው በሚሉበት በዚህ ዓመት በሜዲትራኒያን ባህር በኩል አውሮጳ የገቡት ስደተኞች ቁጥር አሻቅቧል። ለምን? ኤጀንሲያ አበሻ የተሰኘው የባህር ስደተኞችን የሚረዳው ግብረሰናይ ድርጅት መስራችና መሪ አባ ሙሴ ዘራይ የሰው አሻጋሪዎችን መያዝ፣ መቅጣትና ሌሎችም ቁጥጥሮችን ማድረግ ተገቢ ነው ይላሉ። ሆኖም በእርሳቸው አስተያየት ይህ መሰረታዊውን ችግር የሚፈታ እርምጃ ባለመሆኑ ነው በባህር የሚመጣው ስደተኛ ቁጥር እየጨመረ የሄደው በአውሮፓ በሙሉ በተለያየ መንገድ በባህር ይሁን በምድር ይተባበራሉ የተባሉትን እየተያዙ ይታሰራሉ ፍርዱ ይቀርባሉ ግን ይሄ እነዚህ መቅጣት ወይ ማሰር ወይ ፍርድ ማቅረብ መፍ አይደለም እነሱ አይደሉም ህዝቡን ከሀገሩ እንዲወጣ ያደረጉት ዋናው የስደተኞች ከሀገራቸው እንዲወጡ የሚያስገድዳቸው ችግሩ ካልተፈታ እነዚህ ታሰሩ ሌሎች ይመጣሉ ምንም ለውጥ የለም ስለዚህ ዋናው የበሽታው ምንጭ ካልዳነ። ምንም ትርጉም የለው። አሸጋጋሪ ወይ ተባባሪ ተብሎ እየታሰሩ ቢሆንም ፍርድ ቤት እየቀረቡ ቢሆንም ሁለት ሺ አስራ ስድስት ወደ ጣሊያን የገባ ስደተኛ ከአምና ከዛ በፊት የበለጠ ቁጥር ነው የገባ። ይሄ ደግሞ የሚያሳየው ምንድን ነው? እነዚህ ሰዎች ቢታሰሩም እነሱን የሚተኩ አዳዲሶች እየመጡ ነው ማለት ነው። ስለዚህ በየቀኑ ሰው በባህር እየሞተ ነው በሰሀራ እየሞተ ነው። በተለያዩ ለስደተኞች ተብሎ የተሰራ እስር ቤቶች በኤሮፓ እና አፍሪካ ያለ ስምምነት በነሱ የገንዘብ እርዳታ የሚሰሩ የሚካሄዱ እስር ቤቶች ናቸው በብዛት እዛም በመጥፎ አያያዝ፣ በመደብደብ፣ በረሃብ፣ በበሽታ ስንት ሰው የሞቱ ናቸው። ስለዚህ እነዚህ ሰዎች በሀገራቸው ያለ ችግር እስካልተፈታላቸው መብታቸው ተጠብቆላቸው በነጻነት ሀገራቸው መኖር እስካልቻሉ የፈለገ የሚተባበር ቢታሰርም እነሱን እንዳይገቡ አዳዲስ ሕግ ቢወጣም ድልድይ ቢሰራም ግድግዳ ቢሰራም እነዚህን ሊያቆማቸው አይችልም። ለምን ችግሩ እስካልተፈታ እነዚህ ሰዎች መፍትሔ ለማግኘት ጉዟቸው ይቀጥላሉ። የተባበሩት መንግስታት ድርጅት እንደሚለው በ2016 ቢያንስ 4700 የባህር ስደተኞች መንገድ ላይ ሕይወታቸው አልፏል። ይህም ካለፉት ዓመታት ጋር ሲነጻጸር ከፍተኛ ነው። ኢጣሊያ በ2016 ባካሄደችው የተጠናከረ ዘመቻ በየቀኑ ማለት ይቻላል በአደገኛ የባህር ጉዞ ሰዎችን ወደ አውሮጳ በመላክ የሚጠረጠሩትን ስትይዝ ቆይታለች። በተለይ ከአቅማቸው በላይ ስደተኞች የሚታጨቁባቸውን ለንቋሳ ጀልባዎች ሾፍረዋል ተብለው የተጠረጠሩ በርካቶች በፖሊስ ታድነው ታስረዋል። ፓዞሎ ከተባለችው ደሴት በ2016 179 ሰው በማሻገር የተጠረጠሩ ተይዘዋል። ከመካከላቸው 26ቱ ለአካለ መጠን ያልደረሱ ታዳጊዎች ናቸው። ከዚህች ወደብ በ2015 147 ተጠርጣሪዎች ወህኒ ወርደዋል። ከሌላዋ አውጉስታ ከተባለችው የወደብ ከተማም በ2016 ከ190 በላይ ተጠርጣሪ ሰው አሻጋሪዎች ታድነው ታስረዋል። ካታኒያ በተባለችው ከተማም ፖሊስ በ2016 የያዛቸው ተጠርጣሪዎች ቁጥር ከ79 በልጧል። በዚህች ከተማ ከሶስት ዓመት በፊት የተያዙት ቁጥር አስራ ሶስት ነበረ። ይሁንና አባ ሙሴ እንደሚያስረዱት ኢጣሊያ የያዘቻቸውና ለፍርድ ያቀረበቻቸው ቀንደኛዎቹ የሰው አሻጋሪዎች ሳይሆኑ በድርጊቱ ተባብረዋል ያለቻቸውን ስደተኞች ነው። እነዚህ የተባበሩ ተብሎ የሚታሰሩ አንዳንዱ እነዚህ በባህር አሁን ጃልባው ስትነዳ ስለነበር ከአንተ ተባብረህ ነው ያመጣሃቸው ተብሎ ይታሰራል። አንዳንድ ይህ በብዛት ያጋጠመን ግን ከእነዚህ ስደተኞች አሻጋሪዎች አንዱን ወስዶ ኦኬ፣ አንተ መንዳት ትችላለህ፣ አንተ በነጻ ትሄዳለህ ሳትከፍል፣ ግን ጃልባውን አንተ ትነደዋለህ ብሎ ጃልባውን ያስይዙታል። ገንዘብ ስለሌለው ለመክፈል፣ ኦኬ፣ አንተ ጃልባ ከነዳህ በነጻ እንልካሃለን ብሎ ምንም እውቀትም የሌለው ያስይዙታል። ስለዚህ እነዛ ትክክለኛ እውነተኞች አሸጋጋሪዎች ወይ ገንዘቡን የወሰዱ እዛ ጃልባ ውስጥ የሉም። አንድ ተራ ድሃ ተራ ስደተኛ ነው። ጃልባውን ያስይዘው እንደዚህ አድርገህ ነው የምትነዳው በቃ በነጻ ትሄዳለህ ብሎ የሚልኩት አሁን እዚህ ሲመጣ እሱ ይታሰራል። እነሱ ግን ገንዘባቸው ይዘው ሌላ ቦታ ነው ያሉት። ስለዚህ እውነተኛ ያ ገንዘብ ወስዶ ሰውን አደጋ ውስጥ የከተተ ከተያዘ ከተቀጣ አሁን እሱ ትክክል ነው። ግን አንድ ድሃ ስደተኛ ገንዘብ ስለሌለው መክፈል ስለማይችል እና አንተ ንዳ ስለተባለ አንተ ነህ ሰው የምታሸጋግረው ተብሎ ከተያዘ ከተቀጣ ይሄ ለነዛ ስራውን የሚሰሩት ያለው ምንም አይደርሳቸውም። አንድ ተራ ድሃን የተቀጣ ማለት ነው። ይህ እጣ ከገጠማቸው ስደተኞች መካከል በመሳሪያ ተገድጄ ጀልባውን እንድነዳ ተደረግኩ የሚለው ቶጓዊው ማርክ ሳሚ የተባለው ስደተኛ ይገኝበታል ማርክ የሰባት ወር ተኩል ነፍሰ ጡር ከነበረችው ባለቤቱ ጋር ባለፈው አመት ሐምሌ በጀልባ ከሊቢያ ወደ አውሮጳ ለመምጣት ከሚጠባበቁት ስደተኞች አንዱ ነበረ ታጣቂ ሰው አሻጋሪዎች ማርክን ከባለቤቱ ነጥለው ሽጉጥ ደቅ ነውበት አስገድደው የላስቲኳን ጀልባ እንዲነዳ ኮምፓስና የሳተላይት ስልክ ሲሰጡት እምቢ ብሎ ነበረ። በእግሩ መሀል ወደ መሬት ተኩሰው አንተንም ባለቤትህንም እንገድላችኋለን ብለው ሲያስፈራሩት ምርጫ ያጣው ማርክ ስደተኞች የተጫኑበትን ጀልባ ለመንዳት መገደዱን ለአሶሲዬትድ ፕሬስ ተናግሯል። ሆኖም የህገወጥ ሰው አሻጋሪዎች የሰለባው ማርክ ኢጣሊያ ከደረሰ በኋላ የወንጀለኞቹ ተባባሪ ተብሎ ተይዟል። ማርክ በሚቀጥለው ጀልባ ትመጣለች ብለው ታጣቂዎቹ የሰው አሻጋሪዎች ከእርሱ የነጠሏትን ባለቤቱን እስካሁን አይቷት አያውቅም። ማርክ የኢጣሊያ ፖሊስ አቃቤ ሕግና ዳኞች ሰው አሻጋሪዎችን ለመያዝና ለመቅጣት ባካሄዱት ዘመቻ ከታሰሩ በመቶዎች የሚቆጠሩ የባህር ስደተኞች አንዱ ነው። አንዳንድ ዳኞች እንደ ማርክ ጀልባ ለመንዳት የተገደዱትን ስደተኞች በነጻ ለቀዋል። ሰው አሻጋሪዎች በሁለት ሺህ ዩሮ ገዝተው ስደተኞችን ወደ አውሮጳ ከሚልኩበት ጀልባ የሚያተርፉት ገንዘብ አንድ መቶ ሺህ ዩሮ እንደሚደርስ ይገመታል። ሁሉም አደገኛው የባህር ጉዞ እንዴት እንደሚካሄድ ያውቃል። ይሁንና ችግሩ ሰዎቹ ስራቸውን የሚያካሂዱት መንግስት አልባ በሆነችው በሊቢያ በመሆኑ እነርሱን ከዚያ አድኖ መያዝ አለመቻሉ ዋናው ችግር ነው ይላሉ የኢጣሊያ ባለስልጣናት። በሌላ በኩል የአውሮጳ መንግስታት ስደተኞች እንዳይመጡባቸው ለመከላከል ከአንዳንድ የአፍሪቃ መንግስታት ጋር ውሎች እየተፈራረሙ ነው። ይህም በጎርጎሮሳዊው ህዳር 2015 ማልታ ውስጥ የአውሮፓ ህብረት ከአፍሪቃ መንግስታት ጋር የስደተኞች ምንጮች የተባሉ መሰረታዊ ችግሮችን መፍታት ያስችላል በተባለ የአንድ ነጥብ ስምንት ቢሊዮን ዩሮ የእርዳታ ስምምነት መሰረት ነው የሚካሄደው። ህብረቱ ባለፈው እሁድ ከማሊ ጋር የተገን ጥያቄያቸው ተቀባይነት ያላገኘ ስደተኞችን ለመመለስ ተስማምቷል። እንደ ማሊ ሁሉ ከኢትዮጵያ፣ ከሴኔጋል፣ ከናይጄሪያ እና ከኒጀር እንዲሁም ከአፍጋኒስታን ጋር ስደተኞችን መጠረዝ የሚያስችሉ ተመሳሳይ ውሎች ላይም ለመድረስ እየጣረ ነው። አባ ሙሴ ግን ይህም ችግሩን በዘላቂነት ይፈታል ብለው አያምኑም። በእርሳቸው አስተያየት መፍትሄው ህጋ ን መንገድ ክፍት ማድረግ ብቻ ነው። ይሄ ስደተኛ ህጋዊ መንገድ ስላጣ ነው ወደ እነሱ የሚሄደው ያለው። ስለዚህ ሁሉ ወደ ኤሮጳ መምጣት ፈልጎ አይደለም። ከሀገሩ ሸሽተው ሲወጣ እዛ ጎረቤት ሀገሮች፣ እዛም ለሱ ኑሮ ሊሆን የሚችል ነገር ስላጣ አዲስ ህይወት መስርቶ መኖር ስላልቻለ ነው። ስለዚህ እዛ ጎረቤት ሀገሮችም ለዚህ አዲስ ህይወት ለመመስረት የሚረዱት ነገሮች የሚያስፈልገው ነገር ቢሟላለት እና እዛም ከሀገሩ ውጭ ወጥቶም እዛ ጎረቤት ሀገሮች ሊኖርበት የሚችል ሁኔታ ቢመቻችኮ ብዙ ሰው እዛ አፍሪካ መኖር ይችላል። ግን ይሄም የለም። ስለዚህ እነዚህ ህገወጥ አሸጋጋሪዎች እጅ የሚገባ ያለው ሰው ወደ እነሱ እንዳይሄድ ህጋዊ መንገድ መክፈት አለብን። ደግሞ እዛ አገሩ አጠገብ ደህና የሆነ ኑሮ መኖር የሚችልበት በሬፊጂስ ካምፕ ስድስት ሰባ ስምንት ዓመት እዛ ተቀመጥ ብለህ ህክምና የለው ትምህርት የለው የስራ ዕድል የለው ምንም የለው እዛ ጥልኸው እዛ ሊኖርልህ የሚችል ሰው የለም። ስለዚህ ይሄ ሁኔታ እስካልተቀየረ የተፈለገ ቢደረግ እነዚህ ህገወጥ አሸጋጋሪዎች ጥያቄ እስካለ እነሱም ይኖራሉ ማለት ነው። ስለዚህ ህጋዊ መንገድ መከፈት አለበት። ደግሞ እዛ አካባቢ መኖር ለሚችል የትምህርት ዕድል ተከፍቶ፣ የስራ ዕድል ተከፍቶ፣ የጤና ችግሮችም የህክምና ዕድሎች ተከፍቶ እዛ ጎረቤት ሀገሮች ሊኖርበት የሚችል ሁኔታ ማመቻቸት ነው። ህገወጥ የሰው አሻጋሪዎችና የአውሮፓ መንግስታት እርምጃ ላይ ያተኮረው የዛሬው ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እስከምንገናኝ ደህና ቆዩ።